አዲሱ የግብጽ ፕሬዚዳንት አብደል ፈታህ ኤልሲሲ ኢትዮጵያን የመጎብኘት ፍላጎት እንዳላቸው ማሳወቃቸው ተገለጠ። ፕሬዚዳንቱ ይህን ፍላጎታቸውን የገለጡት በሹመታቸው በዓል ላይ ከተገኙት የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ጋር በተወያዩበት ወቅት መሆኑን የሚኒስትሩ ቃል አቀባይ አምባሳደር ዲና ሙፍቲ ለአሜሪካ ድምፅ ገልጠዋል። አምባሳደር ዲና ሙፍቲን ያነጋገራቸው ሰለሞን አባተ ተከታዩን ዘገባ አጠናቅሯል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለቪኦኤ በሰጡት መግለጫ ከአዲሶቹ የግብፅ መሪዎች የተሻለ አስተሳሰብ እየተሰማ ነው ብለዋል። በፕሬዝደንት አብዱልፈታህ ኤልሲሲ የሹመት በዓል ላይ እንዲገኝ ለኢትዮጵያ መንግስት ከግብፅ መንግስት ግብዣ መድረሱን የገለጹት አምባሳደር ዲና ኢትዮጵያም የውጭ ጉዳይ ሚኒስትሯ እንዲሄዱ ወስና መላኳን ገልጸዋል። የሁለቱ ሀገሮች ግንኙነት ወደ መሪዎች ጉብኝት ይዘልቅ እንደሆነም አምባሳደር ዲና ተጠይቀው ነበር። ፕሬዚደንት ኢትዮጵያን ይጎበኛለሁ ጋይ ናቸው። የውጭ ጉዳይ ሚኒስትሩንና የፕሬዚደንቱን ውይይትም አንስተው ተናግረዋል አምባሳደር ዲና። ውይይቱም ያነጣጠረው በሁለቱ ሀገሮች ግንኙነት የሁለቱን ሀገሮች ግንኙነት አሁን ካለበት ደረጃ ወደ ተሻለ እንዴት ማድረስ እንደሚቻል፣ በተለይም በዚህ በህዳሴ ግድብ ዙሪያ የነበሩትን አለመግባባቶችን በምን አይነት መልክ ማስተካከል እንደሚቻል በመሳሰሉት ጉዳዮች ላይ ነበር የተካሄደው እና የተሻለ መንፈሶች፣ የተሻሉ አስተያየቶች ከዚ አካባቢ የተደመጡ እየመጡ ያለበት ሁኔታ ነው ያለው። ለምንድን ነው በውጭ ጉዳይ ሚኒስትር ደረጃ እንዲሆን የተፈለገው? ወይ ጠቅላይ ሚኒስትሩ ወይ ፕሬዚደንቱ ለምን አልሄዱም? ይህ እንግዲህ በሀገሮች በዚህ ደረጃ ምንም ሊያመለክት አይችልም። ምክንያቱም የውጭ ጉዳይ ሚኒስቴር በአንድ ሀገር ውስጥ በከፍተኛ ስልጣን እርከን ማድረግ ነው፣ ከውጭ ግንኙነትም ጋር በተያያዘ ማለት ነው። ሌሎችም ሀገሮች አሉ፣ በውጭ ጉዳይ ሚኒስቴር የተወከሉ የአፍሪካ ሀገሮች ማለት ነው። ለምሳሌ ሱዳን በአንደኛው ምክትል ፕሬዚደንት ነው የተወከለችው። እነዚህ ሀገሮች እንደ ፍላጎታቸው እንደ ፕራዮሪቲያቸው እንዳሉት ስራ ቅደም ተከተል ነው ውክልና የሚያደርጉት ውክልና እዚህ ላይ ምን ሊያመለክት አይችልም ብዬ ነው የሚያስበው። በህዳሴ ግድብ ጉዳይ የተቋቋመው ዓለም አቀፍ የኤክስፐርቶች ቡድን ሀሳቦች ላይ ለመመካከር በኢትዮጵያ በሱዳንና በግብጽ መካከል ሶስት የውይይት መድረኮች መካሄዳቸውን አምባሳደር ዲና አስታውሰዋል። ከቅርብ ጊዜ ወዲህ ያው እንደምታውቀው በህዳሴ ግድብ ዙሪያ በተቋቋመው ዓለም አቀፍ የኤክስፐርቶች ፓናል ሪኮሜንዴሽን ወይም ደግሞ ሀሳቦች ላይ ለመመካከር በግብፅ በሱዳን ሶስት ተከታታዩ ውይይቶች እስከዛሬው ሶስት አመት ጃንዋሪ አራት ሁለት ሺ አስራ ሶስት እንደነበር ይታወሳል። እስከዚያ ድረስ ከሶስቱ ሀገሮችና ከአለም አቀፍ ህብረተሰብ ተውጣጣው የዓለም አቀፍ ኤክስፐርቶች ቡድን ያቀረባቸውን ምክር ሀሳቦች በመተግበር ዙሪያ ላይ ውይ ውይይት የምትካሄድ የነበረው በዚህ በህዳሴ ግድባችን ጉዳይ ማለት ነው። እናሱም ስልጦች ያለፈው ጃንዋሪ አራት ሁለት ሺ አስራ ሶስት ረግጦ ከወጡ ወዲህ ግብፅ ሚዲያዎች በአንዳንድ ባለስልጣኖችም በአንዳንድ ምሁራንም ዘንድ ስለ ህዳሴ ግድቡ ይባል የነበሩ ነገሮች ገንቢ እንዳልነበረ እናንተው የምታቁት ነው። ይሁንና ፕሬዚደንቱ ከምርጫው ዋዜማው ላይ በጣም ቀረብ ያለ ዋዜማ ላይ ማለት ነው፣ በኋላም አሁን ከተመረጡም በኋላ የሚሰጧቸው አስተያየቶች ቀደም ሲል ከነበሩት አስተያየቶች የተለየ ተሆነ ያላቸው ናቸው። ከኢትዮጵያ ጋር ከነዚህ መህላውም ከኢትዮጵያ ጋር በፍጹም ችግር ውስጥ መግባት አንፈልግም ነው እያሉ ያሉት። በህዳሴ ግድቡ ዙሪያም ቢሆን ውይይት አስፈልጋል የሚል ነገር ነው ያለው። እንግዲህ ወደኋላ አሁን እየታይ ያለው ነገር አቋርጠውት የዛሬ አመት ማለት ነው ቾ ጀነሪ አራት ሁለት ሺ አስራ ሶስት አቋርጠ ወደ ነበረ ውይይት የሚመለስበት እድል እንዳለ አሁን እያየ ነው ነው። ይሄ ነው እንግዲህ የተለየ ነገር እያልን ያለ ነው። አምባሳደር ዲና አሁን እንደጠቀሱት ፕሬዚደንት ኤልሲሲ ከመመረጣቸው ጥቂት ቀደም ብሎ ለሀገራቸው ቴሌቪዥን ጣቢያዎች ሰጥተውት በነበረ መግለጫ ይህንን ቅድም ያነሱትን ሀሳብ አንጸባርቀው ነበር። መወያየት እንፈልጋለን፣ ከኢትዮጵያ ጋር መስራት እንፈልጋለን፣ አፍሪካውያን ወንድሞቻችንን እስካሁን ድረስም ችላ ማለታችን አግባብ አይደለም ሲሉ ነበርና፣ ይህንን አስመልክቶ ለአንድ የኢትዮጵያ ባለስልጣን አንስቼ በነበረ ጥያቄ ካላየን አናምንም ብለው ነበረ። በጥንቃቄ ነው ይህንን ጉዳይ የምናየው ብለው ነበረ። መተማመን በኢትዮጵያ መንግስትና በግብፅ መንግስት መካከል ይፈጠራል የሚል እምነት አለት በፕሬዚደንት ኤልሲሲ ዘመን እንግዲህ ዋናው ነገር እያንዳንዱ ነገር እንግዲህ በሂደት ነው የሚጀምረው በአንድ ጊዜ የሚሆን ነገር አይኖርም። ወደ መተማመን ደረጃ ለመድረስ እርምጃዎች መወሰድ አለባቸው። እርምጃዎቹ እንግዲህ ወይ ፈጣን ራሱ ሊሆን ይችላሉ። አሁን እንግዲህ እኛ ከቅርብ ጊዜ ወደ እያየን ያለ ነው ነገር ከመተማመን ሊያምጡ የሚችሉ እርምጃዎችን ሊያስኬዱ የሚችሉ መስመሮች እየተጠረጉ እንደሆነ ነው። በመሰረቱ እንደምታውቀው ኢትዮጵያ ከሚረ ነገር አለ ሁልጊዜም የምነጋገር ነው ሁልጊዜም የዚህ ህዳሴ ግድቡ ላይ የሚሰራው ነገር እናንተን እንደማይጎዳ እያል ነው ይህን ማረጋገጫ ወዳጆቻችንን ለእነሱም ወዳጆች ለእነሱም በቀጥታም ሆነ በተዘዋዋሪ መንገድ በየጊዜው እየገለጽ ያለበት ሁኔታ ነው ያለው። እነሱ ይህንን ተቀብለው ወደዚህ ወደ መተማመኑ ወደ መነጋገሩ ወደ ውይይቱ የሚመጡ ከሆነ ሰየው ነው ወደዚህ እንገፋለን ነው ስለዚህ እንግዲህ የሰው ልጅ ያለ ተስፋ ሊኖር አይችልም። አገርም ያለ ተስፋ አይኖርም። ወደ መተማመን መምጣት ይቻላል የሚለውን ነገር ይቻላል ብዬ ነው ማለት። የናይል የአባይ ጉዳይ የኢትዮጵያና የግብፅ ብቻ አለመሆኑን የተናገሩት አምባሳደር ዲና የናይል ተፋሰስ ሀገሮች የትብብር ማዕቀፍ ስምምነትን በፓርላማ ደረጃ የሚያጸድቁት ቁጥር በዚህ ዓመት ይጨምራል ብለው እንደሚያምኑ ገልጸዋል። ታንዛኒያ ስምምነቱን ለፓርላማው ማቅረቧንና ኢትዮጵያን የጎበኙት የኬንያ ፕሬዚደንት ኡሁሩ ኬንያታም ፈጥነው እንደሚያጸድቁት መናገራቸውን አምባሳደሩ አመልክተዋል። no way